የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታኅሣሥ 9 2015 ዓ ም ዝግጅታችን ጀመረ። ጎን ለጎን ሌላው ከአላማችን አንዱ ከኢትዮጵያ ካሉት ነርሶች ጋር ቁርኝት መፍጠር ነው። ይህን ቁርኝት መፍጠር የምንፈልገው በኢትዮጵያ ነርሶች ማህበር አማካኝነት፣ ከነሱ ጋር በጣም ጥብቅ የሆነ ግንኙነት አለን። እናም በስፋት ልንሰራ ያሰብናቸው ብዙ ብዙ ስራዎች አሉት። መቀመጫውን በሰሜን አሜሪካ ያደረገው የኢትዮጵያ ነርሶች ማህበር ኢትዮጵያውያንንና ትውልደ ኢትዮጵያውያንን በማስተባበር እየሰጠ የሚገኘውን አገልግሎት በተመለከተ ከማህበሩ አባላት ጋር ከተደረገ ቆይታ የተቀነጨበውን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። እነዚህ 18 ፐርሰንት ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶአደሮች የበቆሎና የስንዴ ምርታቸው ከአስራ ሰባት እስከ ሀያ ስድስት ፐርሰንት በጣም ከፍ ብሎ አግኝተነዋል። ይህ ማለት በጣም ትልቅ የሚባል ውጤት ነው። አሁን ደግሞ የሰማችሁት በአየር ንብረት ለውጥ ዙሪያ በቂ መረጃ ለመኖር ለምርት መቀነስ ያለውን አስተዋጽኦ በማስመልከት የወጣ አንድ ጥናት ዙሪያ ያነጋገርናቸውን የኢኮኖሚ ባለሙያ ዶክተር ስንሻው ታምሩን ነው። በዚህ ዙሪያም አንድ ቅንብር ይኖረናል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች። በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን ጀምሯል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የሶማሊያ ብሔራዊ ጦር በአካባቢው ሲቪሎች በመታገዝ በመካከለኛው ሸበሌ ክልል በሚገኘው እስላማዊ ታጣቂ ቡድን አልሸባብ ላይ የታቀደ ወታደራዊ ዘመቻ አካሂዶ ቢያንስ ሀምሳ የአልሸባብ ታጣቂዎችን መግደሉን የሶማሊያ ወታደራዊ ኃይል አስታወቀ። ብሔራዊ የጦር አዛዡ ቅዳሜ ዕለት ባወጣው መግለጫ ጦሩ በታጣቂዎች ላይ ያካሄደው የታቀደ ዘመቻ የተደረገው በመካከለኛው ሸበሌ ግዛት ውስጥ በምትገኘው ዳሩል ኔሲን መንደር ውስጥ ነው ብሏል። ከዋና ከተማዋ ሞቃዲሾ በስተ ሰሜን 217 ኪሎ ሜትር ርቀት ላይ ከምትገኘው በቅርቡ ከታጣቂዎች ነጻ የወጣችው አዳን ያባል ከተማ ወጣ ብሎ በሚገኘው መንደር ባለፉት ሶስት ሳምንታት ውስጥ ወታደራዊ እንቅስቃሴው እየጨመረ መምጣቱ ተዘግቧል። ወታደራዊ ዘመቻው የተካሄደው የሶማሊያ ምክትል የማስታወቂያ ሚኒስትር አብዱራህማን ዩሱፍ ኦማር ኦላዳላ የጦር ኃይሉ በዚሁ ግዛት በ48 ሰዓታት ውስጥ ቢያንስ 88 የአልሸባብ ተዋጊዎችን ገድሏል ካሉ ከአንድ ቀን በኋላ ነው። የሶማሊያ ወታደራዊ ኃይል በመካከለኛው የሀገሪቱ ክፍል የሚገኙትን ጋልሙዱግ እና ሂር ሻቤሌ ከታጣቂው ቡድን ያስመለሰ ሲሆን በዚህ አመት መጀመሪያ ላይ በድጋሚ የተመረጡት የሶማሊያ ፕሬዚዳንት ሀሽሰን ሼክ መሐመድ በአልሸባብ ላይ ሁለ ገብ ጦርነት ማወጃቸው ይታወሳል። ዩጋንዳ የኢቦላ ወረርሽኝ ማዕከል በሆኑት ሁለት ወረዳዎች ላይ ለሁለት ወር ጥላ የነበረውን ከቤት ያለመውጣት ክልከላ ወረርሽኙ በቅርቡ ሊያከትም ይችላል በሚል ተስፋ አንስታለች። የዩጋንዳ ባለስልጣናት የኢቦላ ወረርሽኝ መከሰቱን ካወጁበት ከመስከረም ሀያ ጀምሮ ሀገሪቱ አንድ መቶ አርባ ሁለት በበሽታው መያዛቸው የተረጋገጡ ሰዎችና ሀምሳ ሁለት ሞቶችን የመዘገበች ሲሆን በሽታው ወደ ዋና ከተማው ካምፓላ ተዛምቶ ነበር። በመሆኑም የሀገሪቱ ፕሬዚዳንት ዩወሪ ሙሴቬኒ ወረርሽኙ በተነሳባቸው ሁለት ወረዳዎች ሙቤዴንና ካሳንዳ ከቤት ያለመውጣት ክልከላ እንዲታወጅ መወሰናቸው፣ የገበያ ቦታዎች፣ መጠጥ ቤቶች፣ ቤተ ክርስቲያናትና ማንኛውም ጉዞ ታግደው ቆይተዋል። በዚህ ወር መጀመሪያ ላይ ዩጋንዳ የመጀመሪያውን ለሱዳን የኢቦላ ቫይረስ ዝርያ የሚሆነውን የሙከራ ክትባት የተረከበች ስትሆን ክትባቱ በቫይረሱ ለተያያዙ ህሙማን፣ ከነሱ ጋር ንክክ የነበራቸውና ለጤና ባለሙያዎችም እንደሚሰጥ ተገልጿል። የዓለም የጤና ድርጅት መረጃ እንደሚያመለክተው አንድ ወረርሽኝ ማብቃቱ የሚታወቀው ለአርባ ሁለት ተከታታይ ቀናት አዲስ በቫይረሱ የተያዘ ህመምተኛ ሳይኖር ሲቀር ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ዛሬ እሁድ ዓለም አቀፍ የስደተኞች ቀንን ያከበረ ሲሆን እለቱ የተሻለ ኑሮ ፍለጋ ከቤት ንብረታቸው ተፈናቅለው በርካታ ተግዳሮቶች ያጋጥሟቸው በሚሊዮኖች የሚቆጠሩ ስደተኞች ያበረከቱት አስተዋጽኦ የሚታወስበት ነው ተብሏል። የዚህ ዓመቱ የስደተኞች ቀን የሚከበረው ቁጥራቸው እየጨመረ የመጣ የአውሮፓ ሀገሮች ከአፍጋኒስታን መካከለኛው ምስራቅና አፍሪካ ለሚመጡ ስደተኞችና የኢኮኖሚ ጥገኝነት ጠያቂዎች ላይ በራቸውን እየዘጉ በመጡበት ወቅት ሲሆን ደቡባዊያን የዩናይትድ ስቴትስን ድንበር አልፈው ለመግባት የሚሞክሩ ከመካከለኛው አሜሪካ የሚነሱ ስደተኞች ቁጥርም እንዲሁ በከፍተኛ ሁኔታ ጨምሯል። ሰዎች ያለ ምክንያት ቤት ንብረታቸውን ጥለው አይሰደዱም ያለው የተባበሩት መንግስታት ድርጅት በአሁኑ ሰዓት ካሉት 280 ሚሊዮን የዓለም አቀፍ ስደተኞች ውስጥ አብዛኞቹ በግጭት፣ በስቃይ፣ በከፋ ድህነትና እየጨመረ በመጣው የአየር ንብረት ለውጥ ምክንያት ለስደት መዳረጋቸውን አስታውቋል። ህጋዊ መንገድ መከተል ያልቻሉ ብዙ ስደተኞች ጥገኝነት ለመጠየቅ አደገኛ መንገዶችን የሚከተሉ ሲሆን አብዛኞቹ ለብዝበዛ እንግልትና በመንገድ ላይ ሳሉ ለሞት ተዳርገዋል። ዓለም አቀፉ ስደተኞች ድርጅት ባወጣው መረጃ ባለፉት ስምንት ዓመታት ውስጥ ከሀምሳ ሺህ በላይ ስደተኞች ሞተዋል፣ በሺዎች የሚቆጠሩ ደግሞ ጠፍተዋል ብሏል። የስደተኞች መብቶች ሰብአዊ መብቶች ናቸው። በመሆኑም ያለ አድሎ ሊከበሩ ይገባል ያለው የመንግስታቱ ድርጅት እነዚህ መብቶች ሰዎች በግዳጅ እንዲሰደዱ ተደርገውም ሆነ በፈቃደኝነት ከቦታ ቦታ በሚንቀሳቀሱበት ጊዜ ተፈጻሚ ይሆናሉ ሲል አስታውቋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅታችን ጋር አብራችን ቆዩ። ጽዮን ግርማን ለዓለም ዜናዎቹ እናመሰግናለን። በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ እሁድ ታህሳስ 9 2015 ዓ.ም መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ትችላላችሁ። አሁን በቀጥታ ለሰዓት ወደ ያዝ ነው የመጀመሪያ ቅንብር እንለፍ። በሰሜን አሜሪካ የተቋቋመው የኢትዮጵያ ነርሶች ማህበር በዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ እና አካባቢው ያሉ ኢትዮጵያዊ ነርሶችን በማስተባበር በጤና ዙሪያ የማማከር ስራ ይሰራል። እንደ ኮቪድ-19 የመሳሰሉ ወረርሽኞች በሚከሰቱ ጊዜም ፈጣን የሙያ አገልግሎት የሚሰጥ ሲሆን የነርስ ሙያ ለመማር ለሚፈልጉ ወጣቶችም በማማከር መንገድ ያመላክታል። ቀዳሚው መሰናዷችን የሚሆነው ታዲያ ከማህበሩ መስራችና የቦርድ አመራር አባላት ከሆኑት ጽዮን ገብረስላሴ፣ መታሰቢያ ከፈለኝና ደጌ ገላው ጋር ያደረግነው ቆይታ ይሆናል። ደረጀ ደስታን ያነጋገራቸው በሰሜን አሜሪካ የኢትዮጵያን ነርሶች ማህበር ገና በተማሪነቷ ጊዜ ጀምሮ በውስጧ በተጸነሰው መታሰቢያ ወይም መቲ አማካኝነት የታለመ ማህበር መሆኑን ማህበሩ ይገልጻል። እያደር ጽዮን፣ ደጊ፣ በእምነት የመሳሰሉ ነርስ ጓደኞች የተጨመሩ በመምጣት ዛሬ በርካቶችን ያቀፈ ማህበር ሆኗል። ነርስነት ልዩ የስራ ፍቅርና ከሁሉም በላይ ርህራዬ የገባው ልብን ይጠይቃል ይላሉ መስራቾቹ። የማህበሩ አባላት በዋሽንግተን ዲሲ አካባቢ በተለይም ኮቪድ-19 ዓለምንና አሜሪካን ባስጨነቀ ዚያጭ ቀውጢ ወቅት ወገኖቻቸው የሆኑ ኢትዮጵያውያንን ስለ በሽታው ለማስተማር ክትባቱም በወጣ ጊዜ በስፍራው ቀድሞ በመድረስ በሺዎች ከሚቆጠሩ ሰዎች ክንድ ላይ መርፌዎቻቸውን አሳርፈዋል። እነዚህ ነርሶች ከሆስፒታል ሆነው የሚንከባከቧቸውን በሽተኞች የሚጠባበቁ ብቻ አይደሉም። ህብረተሰቡ ወደሚገኝበት ስፍራ ሁሉ ይሄዳሉ። ዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ በሚዘጋጁ ማህበራዊ ዝግጅቶችና ቤተ እምነቶች አይጠፉም። የዛሬው እንግዶቻችን ናቸው። አባይነት ገብረስላሴ ስላሴ ይባላለሁ ለኢትዮጵያ ነርሴስ አሶሲዬሽን በኖርዝ አሜሪካ በአሁኑ ሰዓት ሀላፊነት ነው የማስተዳድረው በፕሬዚዳንትነት ማለት ነው ከኔ ጋር ያሉት ደጊ ገላው እና መታሰቢያ በለኝ ናቸው። በአሁኑ ሰዓት ሁለቱም እነሱ ገላው በሂሳብ ያዥነት ሲሆን መታሰቢያ ደግሞ የቦርድ መንበር አባላችን በመሆን ነው የምናገለግል። ያለ መልካም እንኳን ደህና መጣችሁ። መጀመሪያ ማህበሩ የተቋቋመበትን መንገድ ማን ይነግረናል? እኔ መልሰዋለሁ። እሺ መቲ፣ መታሰቢያ ደረጀ። በቅድሚያ በጣም እናመሰግናለን ይህን መድረክ ለማህበራችን እንድንወያይ ስለሰጠህን። ማህበራችን የተቋቋመው ምክንያቱ አንዱ እኔና የኔ ጓደኛ ሀና ብስራት ትባላለች ነርሲንግ ትምህርት ቤት ስንጀምር ከባድ ነበር እና የመጀመሪያው ሴሚስተር ላይ ትንሽ ከብዶን፣ እኛ ያለፍንበት ሌላ ሰው አያልፍበት በማለት ነው ይሄ እንዲቋቋም ያደረግ ነው። እና ማህበራችን ጎል አለው አንደኛው የነር ን ሙያ እንዲያድግ ማበረታታት፣ ሁለተኛውም ደግሞ ነርስ ተማሪዎችን በሙያ ግዛት ለመስጠት፣ ሶስተኛ ደግሞ ለህብረተሰቡ የጤናማ የሆነ አኗኗር ዘይቤ እንዲኖረው ማስተማር ነው። መጀመሪያ የጀመራችሁት ነርሶችን በማሰብ ነው ማለት ነው። እናንተ ያለፋችሁበትን መንገድ ስትማሩ ሌሎችም እንዳይገጥማቸው በማሰብ ነው። ከዛ በኋላ ደግሞ ወደ ማህበረሰቡንም ለመርዳት አሰባችሁ ማለት ነው። እንደሱ ነው የሆነው? አዎ እንደዛ ነው የሆነው። መጀመሪያ ትምህርት ቤት ስንሄድ እኔና ጓደኛ ዩኒቨርሲቲ ንሄድ ነው። ከዛ በፊት ኮሚኒቲ ኮሌጅ ነበርን። የሚያስፈልጉንን ኮርሶች ወሰድ ነው የነበርንበት። ኮሚኒቲ ኢትዮጵያም ነበሩ አብሮን የሚማሩ እና ትብብር ነበር የሚያግዘን ነበር። ምን አይነት ክላስ እንደምንወስድ እየተነጋገርን ነበር። እና እዛ ስሜት ትንሽ ከብዶን ነበረ እና ማንኛውም ተማሪ የነርሲንግ ተማሪ እንደኛ መሆን የለበትም ብለን እዛ ዩኒቨርሲቲ ኦፍ ማርላንድ መሄድ ነው ከኛ በታች ላሉ ተነጋገርን እና እነሱን ግራጅዌት ሲያደርጉ ይሄኛውን ማህበር እንዲመሰረት ተነጋገርን ማለት ነው። እና ምን አደረጋችሁ? ለምሳሌ ለተማሪዎቹ ማህበሩን ካቋቋማችሁ በኋላ መጀመሪያ እርምጃችሁ ምንድን ነበረ? ምንድን ነው መጀመሪያ ስራችሁ ያደረጋችሁ? ሳይመሰረትም በ መጀመሪያ ሜንተርሽፕ የሚባል ነገር ነበረ። እንዴት ትምህርት ቤት መጨረስ እንደሚቻል አንዳንድ ሪሶርስ የሚያስፈልገው በዛ ላይ ደግሞ ስራም ሲጀመር እንዴት ኢንተርቪው እንዴት እንደሚደረግ ራስ በራሳችን ተረዳዳን፣ እና ሌሎችም ተማሪዎች ከኛም በታች ለነበሩት ምን አይነት ማቴሪያል መጠቀም እንዳለባቸው ፈተናውን ለመወሰድ ምክንያቱም በዚህ በስቴቱ መፈተን አለብን፣ ፈተና ላይሰንሱን ለማግኘት እና እሱን እንዴት መዘጋጀት እንዳለባቸው ነው የረዳናቸው። ምን ያህል ይሆናሉ የረዳቸዋቸው? እንዴት ምስ ነበረ የምታገኛቸው ተማሪዎችን በግል ነው የምትረዷቸው? በቡድን ሰብሰባቸው ነው ምትረዷ? እንዴት ነበረ የምታገኘው እንደምታደርጉት? ያው በትምህርት ቤት ውስጥ ነው የጀመርነው። ከዛ ግራጅዌት እናደረግ በነርሲንግ ፕሮፌሽን ላይ ሆስፒታል ሄደው ነርሶቹ ይሰለጥናሉ። በሚሰለጥኑ ጊዜ አበሾች ሲያዩ ይጠይቁናል፣ እንዴት እዚህ መስራት ጀመራችሁ፣ እንዴት ነው የተዘጋጃችሁ ብለው። አብዛኛው ነገር ያው ኢንፎርማል የሆነ ነገር ነው። እዛው ኢንፎርሜሽን ኤክስቼንጅ እየተደራረግን ነው እና ለመውቃር እንዲ አሁን ጭንቅላቴ ላይ እንኳን ከሚመጡት ከአንድ ከሀያ በላይ ሰው ይሆናል መጀመሪያ ላይ ኢንፎርሜሽን የሰጠናቸው ግን ኢንፎርማል ራስ በራሳችን ነው መታሰቢያ እንደዚህ ትምህርት ቤት ነው ሄደችው፣ የመታሰቢያ ጓጓደኛ እችኛዋን ሰው ታቃለች በሚለው ሰው በሰው ነው ስንረዳ የነበረው። ከዛ ወደ ህዝቡ ውስጥ ወደ ማህበረሰብ ውስጥ አሁን ወደምትሰሩበት ስራ እንዴት ማሳደግ እንዴት ለወጣችሁት፣ ከዛ በኋላ ምን ጀመራችሁ? እስኪ ሲቋቋም ጀምሮ የነበረውን ሂደት ማን የሚነግረን? እሺ እኔ ጽዮን ነኝ። እዚህ ላይ የተወሰነ ነገር መጨመር እችላለሁ። ምንድን ነው እናና እያደረግን የነበረው መቲ እንዳለችው በተለያየ ቦታ ትምህርትን በተመለከተና የተለያዩ ነገሮች እንደዚህ ጥናትን በተመለከተ ለሚኖረው ኮሚኒቲ ውስጥ እንዴት መግባት እንችላለን የሚለውን አንዳንድ ስብሰባዎች የተደረገ ይሄነ፣ እንደ ነርሲን ኮሚኒቲ በተለያየ መንገድ በተለያየ አጋጣሚ መሰብሰብ ጀመርን ማለት ነው። ከተወሰነ ጊዜ በፊት ነው እንደዚህ የሆነው ላይክ አንድ ስድስት ሰባት አመት ይሆነዋል ከተጀመረ። ግን በመሀል አንዳንድ ነገሮች ላይ ሁሉም የኑሮ ነገር ያጋጠመው እና በተለያየ ምክንያት ትንሽ እንደ መቋረጥ ነገር ሆኖ ነበር እና አሁን በኮቪድ ሲመጣ ምንድን ያደረግነው እንዴት ናችሁ ምናምን የተባባልን፣ ምንድን ነው ማድረግ የምንችለው ኮሚኒቲውንም ሆነ ነርሶቹን በብዛት እየተጎዱ ብዙ ነገሮች እየተደረገ ስለነበር በኮቪድ ምክንያት ኮሚኒቲያችንን እና ለነርሶቹ ምን ማድረግ እንችላለን በሚለው መገናኘት ጀመርን ማለት ነው። እና ይሄንን ኦርጋናይዜሽን ምን በማድረግ ለሰውና ለነርሶች የተለያየ ነገር ማበርከት እንችላለን በሚል ማታ ማታ እንደዚሁ በዚህ በዙም አይነት ነገር በመሰባሰብ የተለያዩ ነገሮችን ማዘጋጀት ጀመርን። እዚ ላይ አይ ቲንክ ደጌ ማለት የምችላቸው ነገሮች ይችላሉ። ለእሷ ይሄንን መድረክ ተውላለን። እሺ ደጌ። እሺ እኔም በቅድሚያ አመሰግናለሁኝ። ደጌ ይገላው እባላለሁ። የኢትዮጵያ ነርሶች ማህበር በሰሜን አሜሪካ ቀደም ብሎ ቢቋቋምን በጣም ብዙ ስራ የሰራ ነው። ግን ይኸው እንዳለችው ከኮቪድ መምጣት በኋላ ነው። የኮቪድ መምጣት ያው ሁሉም ሰው እንደሚያውቀው ጤና ሙያተኞችም ላይ ማህበረሰቡም ላይ ትልቅ ጫና ነበረ። እና ስለ በሽታው ካለማወቅ ጀምሮ ከቤተሰብ መለያየት፣ የተለያዩ አእምሮም ላይ ችግር የሚያመጡ ጭንቀት የሚጨምሩ ነገሮችን አስከትሏል። በቤድ እና እኛ እዚህ ላይ ምን ማድረግ አለብን? አሁን ጥሩ ጊዜ ነው። እኛ የሚቻለን ለማድረግ ልንወሰንን እናም በተለያዩ ሚዲያዎች በዙም፣ በፌስቡክ፣ ዩቲዩብ ከሌሎችም አጋባቢ እንደዚህ ትርፋማ ያልሆኑ ድርጅቶች ጋር በመተባበር ትምህርት ሰጠን። ትምህርታችን ያተኮረው ጤና ሙያተኞች እንዴት ራሳቸውን መጠበቅ ይችላሉ። የኮቪድ ታማሚን ማከም በጣም አስቸጋሪ የነበረበት ጊዜ ነው እንደሚታወቀው እና ራሳቸውን እንዴት ጠብቀው ሕክምናውን መስጠት አገልግሎቱን መስጠት ይችላሉ የሚለው ላይ አተኩረን እኔ በአጋጣሚ ሆኖ ኢንፌክሽን ፕሪቨንሽን ይባላል በእንግሊዝኛው የኢንፌክሽን መከላከል እና ቁጥጥር ላይ ነው የምሰራው፣ እና የተለየ እድል ነበረኝ፣ ስለዚህ ነገር በጥልቀት ለመናገር ሌሎችም እንደዚህ የሙያ አጋሮቼ የሆንም መታሰቢያም እና በመነት መሆነን በጣም ሰፋ ያለ በተለያየ ጊዜ ተከታታይነት በነበረው አካሄድ ትምህርት ሰጠን። ከዛም በኋላ ያው ኮቪድን መከላከል ብዙ እየታወቀ ሲመጣ ስለ ኮቪድ ክትባትም ተገኘለት። ክትባት ደግሞ መክተብ ላይ ማህበረሰባችን ማነቃቃት ላይ ሰርተናል። ማህበረሰባችን ስለ ኮቪድ በተለይ የተለየ ግንዛቤ እንዲኖረው በሽታው መከላከል የምንችለው እንደሆነ ለማስገንዘብ ብዙ ጥረት አድርገናል። እናም ትባቱ ይዛ አካል ነበረ። በጣም በሺዎች የሚቆጠሩ የማህበረሰባችንን አባላት ነው የከተብነው። ይህንም ስናደርግ ብቻችንን አልነበረም። ከተለያዩ ድርጅቶች ጋር በመተባበር ነው። አሁን ለምሳሌ ብጠቅስ ባንዶን ፋሚሲ፣ የተለያዩ ቤተክርስቲያናት እንዲሁም ደግሞ የኢትዮጵያ ኮሚኒቲን ጋር በመተባበር በጣም ለብዙ ሰዎች ተባተተናል። በዚህ አጋጣሚ አንድ ማለት የምፈልገው ነገር ጂኒያ ሜሪላንድ እና ዲሲ አካባቢ የሚኖሩ ነርሶች እውነት ለመናገር በጣም ደከመን ሳይሉ ሰለችን ሳይሉ ምግብም እንኳን የማይበሉበት ሁኔታ ላይ በጣም ለረዥም ሰዓት በመቆም ክትባት ለማህበረሰባችን ሲሰጡ ነበር እና ይህን አጋጣሚ በመጠቀም በእውነት ላመሰግን እወዳለሁ። በእናናምስል እና ብዙ ያው ትምህርት ነክ ነገሮች ላይ ነው የምንሰራው ኮሚኒቲያችንን እንዴት ጤናማ ኑሮ እን ሊኖር ማድረግ እንችላለን ነው እስቲ ምናልባት ተጨማሪ ማብራሪያዎችን በማህበሩ ዓላማ ውስጥ እንድናገኝ ምንድን ነው የማህበሩ ዓላማ የማህበሩ ዓላማ ጤናማ የሆነ ማህበረሰብን መገንባት ነርሶቻችንን ደግሞ ለበለጠ እድገት የሙያ ልምድ በመለዋወጥ እርስ በርስ በመተባበር ድጋፍ በመሰጣጠት ሙያውን ራሱን እንዴት እናሳድጋለን ሙያተኞችንስ እንዴት ደግፈን እናሳድጋለን እና ትልቅ ደረጃ እናደርሳለን ብሎ ነው የማህበሩ ዓላማ የተነሳው እና በዛ አይነት ነገሮች ላይ ብዙ ተሰጥተናል። አሁን እዚህ ሀገር ለምሳሌ በግንቦት ወር ውስጥ ለአንድ ሳምንት ናሽናል ነርስስ ዊክ የሚባል በዓል አለ። ነርሶችን በተመለከተ ክብር ለመስጠት ምስጋና ለመስጠት የሚዘጋጁ ዝግጅቶች አሉ እና እኛም ያንንን በመመርኮስ ነርሶቻችንን በተለይ ኢትዮጵያዊ የሆኑ ነርሶቻችንን ለማሰባሰብ የሞራል ድጋፍ ለመስጠት፣ አይዟችሁ፣ በርቱ፣ እንችላለን፣ እንቀጥላለን። ኢትዮጵያን ደግሞ ማድረግ ያለብንን ነገር እናወራለን፣ ልዝ እያደረግን ያው ነርሶቻችንን እንደግፋለን፣ አላማችንንም ለማሳካት ማለት ነው። ማህበረሰቡንስ በሚመለከት ምንድን ነው የምታደርጉት? ለማህበረሰቡ ማህበረሰቡን በተመለከተ እንደሚታወቀው ካንሰር በጣም ክፉ በሽታ ነው። የጡት ካንሰርን በተመለከተ ብዙ ጊዜ አመታዊ የሆኑ ጉዞዎች ይካሄዳሉ። ኤግዛም ላይ በመገኘት ትምህርት እንሰጣለን። የምንሰጠው ትምህርት ካንሰር መከላከል የሚቻልባቸውን ዘዴዎች እንዴት ማወቅ እንችላለን፣ ደግሞ በአግባቡና በሰዓቱ ካንሰሩ ተገኝቶ በትክክል ሕክምና እንድናገኝ ምን ማድረግ እንችላለን የሚለው ላይ በማተኮር በአማርኛ ለማህበረሰባችን ትምህርት እንሰጣለን። ሄለን በምታዘጋጀውም ዓመታዊ ኢምፓወር ደ ኮሚዩኒቲ ትለዋለች እሷ ዝግጅት ላይ እኛም በመሳተፍ ጤናነክ ትምህርቶችን እንሰጣለን። ዲሲ አካባቢ በሜሯ ቢሮ አፍሪካን አፌርስ የሚባል ቢሮ አለ። ከእነሱ ጋር ደግሞ በመተባበር ማህበረሰቡ ላይ ሊያደርጉ የሚፈልጉት ስራ ላይ እንተባበራለን አብረናቸው እና ቤተክርስቲያናት አካባቢ ሄደው ትምህርት እንድንሰጥ ይፈልጋሉ። ይሄ የጤና ቼክ ማድረግ ለምሳሌ ደም ግፊት ቼክ ማድረግ፣ የስኳር መጠን ቼክ ማድረግ አይነት ነገሮች ላይ ዝግጅቶች ሲኖሩ እንሳተፋለን በበጎ ፈቃደኝነት እና ሌሎችንም ነርሶችን በማካተት እንግዲህ ከብዙዎቹ በከፊሉ ነው ይህን የምናገረው። ኢትዮጵያ ደግሞ ጎን ለጎን ሌላው ከዓላማችን አንዱ ከኢትዮጵያ ካሉት ነርሶች ጋራ ቁርኝት መፍጠር ነው። ይህን ቁርኝት መፍጠር የምንፈልገው በኢትዮጵያ ነርሶች ማህበር አማካኝነት ነው። ከነሱ ጋር በጣም ጥብቅ የሆነ ግንኙነት አለን። እናም በስፋት ልንሰራ ያሰብናቸው ብዙ ብዙ ስራዎች አሉ። ለጊዜው እስካሁን ሰራን ብለን የምናስባቸው ያው በኮቪድ ዙሪያ ያኔ ኢትዮጵያ ውስጥም ትንሽ ችግር ነበረ። ጤና ሙያተኞቻችን እንኳን ቤታቸው ተመልሰው ከቤተሰቦቻቸው ጋር የማይቀላቀሉበት ጊዜ ነበረ እና በዛ ጊዜ እንደዚሁ ብዙ የማበረታቻ ፕሮግራሞችን አዘጋጅተናል። አይዟችሁ፣ በርቱ ብቻችሁን አይደላችሁም። እኛም እዚህ እንደእናንተው ነው የምንሰራው። እንደዚህ አይነት ችግር አለ እዚህም እናንተ ጋር ብቻ አይደለም፣ አይዟችሁ፣ እኛም ከጎናችሁ ነን፣ የምናግዘው ነገር ካለን እናግዛለን ብለን አንዳንድ ሀሳቦችን ከነሱ መውሰድ፣ ጥያቄዎቻቸውን መመለስ እንደዚሁም ደግሞ ድጋፍ የሚያስፈልጋቸው በጣም የሚፈልጉት ነገር ካለን በመጠየቅ ብለን ትንሽ ቢሆን ድጋፍ ነገር አድርገናል። ከዛ በኋላ ደግሞ ያው እንደሚታወቀው ኢትዮጵያ ላለፉት ሁለት ዓመታት በጦርነት ውስጥ ነበር። በጦርነቱ ምክንያት ደግሞ በጣም ብዙ ማህበረሰባችን ተጎድቷል። ከሞቱት ባሻገር በጦርነት የቆሰሉት የታመሙት ብዙ ነበሩ እና Thank mm -hmm. you. ማህበራችን የኢትዮጵያ ነርሶች ማህበር በሰሜን አሜሪካ የበኩሉን ማድረግ እንዳለበት አመንን። በዛም ገንዘብ የማሰባሰብ ዝግጅት አደረገን እና አሰባስበን ገንዘብ ለደብረ ብርሃን ሆስፒታል አፋር ደግሞ ለሚገኘው ለዱክሲ ሆስፒታል በጦርነት የቆሰሉ ወንድም እህቶቻችን እንዲንቀሳቀሱ የሚረዷቸውን ነገሮች፣ ፍራቾች፣ ዊልቸሮች፣ እንዲሁም ደግሞ አንሶላ፣ መድኃኒቶች ይዘን ሄደን አስረክበን መተናል። በቀጣይነትም ብዙ እንሰራለን ብለን እናምናለን። ብዙ ጊዜ ነርስ ሲባል እንግዲህ ሴቶች ናቸው በዝተው የሚታዩት ወንዶችም እንደሚሰሩ ግን ያው ይታወቃል። እናንተ አባሎች የወንዶች አባሎች አሏችሁ ወይ? ለመሆኑ ምን ያህልስ አባል ነው ያላችሁ? በአባልነት በማህበራችሁ ስር የታቀፉ አባላት ምን ያህል ናቸው? እሺ ጽዮን እና እና ብዙ በተለያዩ መልኩ የሚሰሩ አባላት አሉ። እንዴት ነው አሁን የተለያዩ ወንዶች ሴቶች ላልከው እንዳልከው አብዛኛው ነርሶች ሴቶች ናቸው። በኛ ባህል ውስጥ በወንዶችም አሉ ከኛ ጋር አባል ሆነው የኮሚቴው አባልና እንዲሁም ደግሞ በተለያየ መልኩ በተለያየ በኩል እየተነጋገርን መንሰራ ናቸው አሉ በቁጥር በመንበርሽፕን በተመለከተ ይሄ የኛ አባል በፌስቡክ ላይ እና ሶሻል ሚዲያ ላይ ባለን ከወደ ሁለት መቶ በላይ አባላቶች አሉ። ግን በተለያየ መልኩ ደግሞ እንደዚሁ በራሳቸው አነሳሽነት እየተነሱ ግን ከእናና ጋር እየተባበሩ የሚሰሩ ነርሶችም አሉና በአሁኑ ሰዓት የተቆጠረ እንደዚህ ብለን ከዚህ ከዚህ ከዚህ ብለን የምንምልህ ቁጥር ባይኖርም በአባሎቻችን በብዛት እንዳሉን እናውቃለን። ከምንሰራቸው በትንሹ ለማሳወቅ ዋናውን አባሎቻችንን ማየት የምችለው በኮቪድ በተደረገው ቫክሲኔሽን ላይ በጣም ብዙ ብዙ ሰው ነው ቫክሲኔት የተደረገው በእኛ አባሎች ማለት እና እነሱ በብዛት ነው ይመጡና እየተቀያየሩ፣ በሳምንት በሳምንት ሙሉ ነበር ያ የቫክሲኔሽን ፍት ይደረግ የነበረው እና በተለያየ መልኩ ሰፖርት እያደረጉ ሁሉም በተቻላቸው አቅም እየመጡ እየረዱ ነበረ። ለወደፊቱ ትልቅ ፕላን አለ በተለያየ መልኩ እየተዘጋጀና ያለነው ያለ ነው። አባሎቻችንንም ደግሞ በተደራጀ መልኩ ለማንቀሳቀስ ብዙ ነገሮችን በአሁኑ ሰዓት እየሰራና ነው ያለ ነው። አንድ ነገር ሜንሽን ያላደረግነው እዚህ ላይ እና እና ነን ፎር ፕሮፊት ወይንም ደግሞ ጥቅም የማያገኝ ኦርጋናይዜሽን ሆኖ በሜሪላንድ የታወቀ ነው በአሁኑ ሰዓት በዛ። እና አሁን ደግሞ በቨርጂኒያና በዲሲ ያለውን ደግሞ እሱንም ለማስፈጸም እና በተለያዩ ስቴቶችም ይህንን ነገር ለማዋቅር እናስባለን። ሕጋዊ ሰውነት ያለው የተመዘገበ ኦርጋናይዜሽን ነው በአሁኑ ሰዓት እና ያንን እሱን በማዘጋጀት እና ሌሎች የተለያዩ አትሪቾች እያደረግን ለወደፊት ምንድን ነው የምናስበው ነርሶች የሚገናኙበት መንገዶችን አንዳንዴ እዚህ ሀገር እንዴት ነው የሀፒ አወር የሚሏቸው አሉ በሙያ ላይ ያሉና እንደሱ አይነት ነገሮችን በማዘጋጀት ነርሶችን ልምድ እንዲለዋወጡ ለማድረግ ኢትዮጵያ ካሉ ነርሶች ጋር ደግሞ ይሄ የዙም አይነት ፕላትፎርም በመጠቀም እና ከዛ ባለው የልምድ ልውውጥ ለማድረግ እና ስለምናስብ ያ የመንበራችንን ብዛት ይጨምረዋል ብለን ነው የምናስበው። በአሁኑ ሰዓት በተለያየ አጋጣሚ በምናደርጋቸው እንቅስቃሴዎች ላይ ብዙ ነርሶች ነው የምናገኘው። እዚህ አሜሪካን ሀገር በጣም ብዙ ኢትዮጵያን ነርሶች አሉ እና ከነሱ ጋር በመተባበር ለወደፊቱ ትልቅ የጤና መድረክ እንፈጥራለን ብለን እና የእኛ ቅድም እንዳነሳችው ብዙ በካንሰር በተመለከተ ይሄ መጀመሪያ ላይ ሊደረጉ የሚገቡ የህክምና ምርመራዎች አሉ ጤናን በተመለከተ አንድ ነገር መጨረሻ ደረጃ ከመድረሱ በፊት መከላከል የሚቻልባቸው መንገዶች አሉ እና ያንን ያንን እንዴት አድርገን ነው የእኛን ህብረተሰብ ማሳደግ የምንችለው የሚለውን ነገር የምንሰራበት ስለሚሆን የሱ ራሱ ሌላ መስክ ይከፍታል ብለን እናስባለን ምክንያቱም አሁን ለምሳሌ እኔ ነርስ ነኝ ግን በነርስነቴ ተጨማሪ የሆነ ትምህርትን ወስጄ በአሁኑ ሰዓት የምሰራው እንደ ለአንድ ሰው ህክምና መጥቶ በየአመቱ ማድረግ ያለበትን ወይንም ደግሞ የስኳር በሽታ የደም ግፋት በሽታ ቢኖርበት ያንን ሰው ነው እያከምኩ ምሰራ ያለሁት ማለት ነው። ያንን አይነት ብዙ የሚሰሩ ነርሶች ስላሉ ያንን በተመለከተ ለኮሚኒቲችን ኤጁኬሽን ስጠቅ እነሱንም ደግሞ በተለየ መልኩ ልናስገባቸውና መድረግ ልንታ። የነርስ ትምህርት መማርስ ለሚፈልጉት ምንድን ነው የምትማክሯቸው? እንዴትስ ነው የምታገኟቸው? እሺ መቲ እኔ ስራዬ የነርሲንግ አስተማሪ ነኝ። መንጋሚ ካሌጅ የነርሲንግ ትምህርት ቤት አስተማሪ ነኝ። ነርሲንግ እና እንደዚህ ባሉት ኢቨንቶች ላይ ደግሞ ሌላው ነገር ደግሞ ህብረተሰባችን የመማር ፍላጎቱን ከኛ ጋር ሼር ያደረጋል፣ ይነግረናል። እንዴት ነው ሪሶርስ በሚያስፈልጋቸው እንዴት ሪሶርስ ማግኘት እንደሚችሉ ይጠይቁናል። እና ያም ደግሞ ጥሩ ለእኛ እድል ሆኖልናል። እንደዚህ ህብረተሰቦቻችን አሁን አሉ የምንረዳቸው ኢንፎርሜሽን የምንሰጣቸው እና መልሰው ደግሞ እኛ ስንመረቅ በቃ እናንተ ጋር ገብተን ኮሚኒቲያችንን እንረዳልኝ እያሉ ያሉ ልጆች አሉ። እና በዚህ ምክንያት ብዙ ተማሪዎች ምን ያገኘኋቸው አሉ ማለት ትምህርት ቤት ያሉ አሁን ነርሲ እየተማሩ ያሉ ልጆችን ነው። ተማሪዎች ተማሪዎች ደግሞ ነርስ መማርም የሚፈልጉ ልጆች እንዴት ነው? ምን ማድረግ አለብኝ? ነርሲንግ ትምህርቱ ከባድ ነው ያሰራል። ግን አይ ምንም ችግር የለም ነው ትማሩት አላችሁ፣ ሪሶርስ አለን፣ እኛም አለንላችሁ ስንል ያብርታል፣ ይሰጣችኋል። ለምሳሌ እንግዲህ በተለያዩ በሃይስኩልም ደረጃ ከኢትዮጵያም የመጡም ሊሆኑ ይችላሉ፣ ወይም እዚህም ነገር አሉ ተማሪዎች ሊሆኑ ይችላሉ። ብዙ ሰዎች በአጭር ጊዜ ውስጥ ትምህርት ተምረው መማር ቢፈልጉ ለምሳሌ እኔ ነርሲንግ ልማር አልማርም የምል ተማሪ ቢሆን ምንድን ነው የምትመክሩኝ? ምን ማድረግ አለብኝ? መጀመሪያ ያው መማር የሚፈልግ ሰው እኛን ቢያወራን እና በደንብ ማወቅ አለባቸው፣ ስለ ነርሲንግ ምንድን ነው ኤክስፔክቴሽኑ እና ለነርሲንግ ነርስ ነው መናገር ያለበት። ሌላ ሰው ቢናገር ነርስ ያለሆነ ሰው ነርስ ምርት ቤት ያለ ሰው ያለሆነ ሰው ምክር ቢሰጥ ትንሽ ከባድ ሊሆንበት ይችላል፣ ግን አንድ ሰው በዛ የተጓዘ ሰው ምክሩን ሲሰጥ ለዛ ሰው በደንብ እንዲገባው ያደርገዋል። ያ ከሆነ የትምህርት ቤት እንደሚሄዱ ለሚለው ነገር ደግሞ ሪሶርሱን እኛ እናደርጋለን። በተጨማሪ ደግሞ አሁን ይሄ ኢትዮጵያ ግራጁዌት አድርገው ለሚመጡት ሰዎች እኛ ራሱ ከኛ ውስጥ ኦፊሰሮች ውስጥ አንዷም በጊነች ኢትዮጵያ ግራጁዌት ነርሲንግ ያላረጉ ኤክስፔሪያንስ ስላላቸው እዛው እነሱ ሜንተር ሆነው እንዴት ማድረግ እንደሚችሉ ይነግሯቸዋል። እሺ ደጌ ስምሽ ስለተነሳ እንግዲህ መጨመር ያለብሽ ይመስለኛል። መቲ እንዳለች ኢትዮጵያ እነርሱ ሆኖ ለመጡ ሁል ጊዜም ወደ እኛ በፌስቡክ በኩል ብዙ ጊዜ ሊያገኙን ይሞክራሉ። እናም እኛም ራሳችንን አቬላብል እናደርጋለን ለእነሱ ምንድን ነው ኢትዮጵያ ነርሱኑ ለሚመጣ ሰው የዚህ ሀገር ሂደት እኛ ከምናውቀው በፍጹም የተለየ ነው እና አንዳንድ ጊዜ የሚያስፈራ ነገር አለ ወይም ተስፋ ማስቆረጥም ደረጃ የሚያደርስ ጊዜ ጉዳይ ይኖረዋል እና እሱን እሱን ቀለል ባለመልኩ አስረድተን፣ ሁሉም እንደሚቻል ብዙ ሰው በዛ ሂደት አልፎ የተሳካ ስራ እንደሚሰራ በሙያው በማስረዳት ሌላም ደግሞ ሲያጠኑ ለምሳሌ ምን ምን ማጥናት እንዳለባቸው የሚያስፈልጋቸው መጽሐፍት የሚያስፈልጋቸው አሁን ኦንላይን የሚያነቡት ነገር ካለ የሚሰሙት ቪዲዮ ምናምን ካለ እሱን እሱን እኛ ለማስረዳት ይቀለናል ስላለፍንበት ማለት ነው። የዚህም ሀገር ነርስ ተማሪዎች መቲ እንዳለችው ለነርስ ተማሪ ምክር መስጠት ያለበት ነርስ የሆነ ሰው ነው። ምክንያቱም ነርስነትን ሙያው ላይ ሳይሰራበት ማወቅ በጣም ከባድ ነው፣ እና እኛ በግልጽ ልንነግራቸው እንችላለን። ሙያው እንደዚህ እንደዚህ ነው የሚሰራው፣ እንደዚህ እንደዚህ ነው። ከእናንተ እንደ ሙያተኛ የሚጠበቅባችሁ ይሄ ይሄ ነው፣ እና ይሄን ይሄን ማድረግ የምትችሉ ከሆነ ብለን እውነት አሁን እንነግራቸዋለን። አንዳንድ ጊዜ ትንሽ አስቸጋሪ የሚሆነው ሰዎች በነርስነት ቶሎ ስራ ማግኘት ይቻላል፣ እውነት ነው እንደ ልብስ ስራ ማግኘት ይቻላል እውነት ነው። ግን ስለ ስራው ግንዛቤ የሌለው ሰው ግን ቶሎ ስራ ለማግኘት ወይም የተሻለ ክፍያ ለማግኘት ብሎ ቢገባ ከገባ በኋላ ሌላ ችግር ውስጥ ነው የሚወድቀው። ጊዜውን፣ ገንዘቡን አጥፍቶ እዛ ደረጃ ደርሶ ማለት ነው እና በዛ በኩል ትልቅ ስራ እየሰራ ነው ብለን እናምናለን። ወደፊትም እንሰራለን። ይህን ነው የሚፈልገው። በሌላም በኩል ነርስ ስራ በጣም አድካሚ ነው። እጅግ በጣም አድካሚና። አታካችም ነው ወይም አንዳንድ ጊዜ ደግሞ አሳዛኝም ነው ይላሉ። ሰው ለምንድን ነው ነርስ መሆን ያለበት? ነርሲንግ አድካሚም ቢሆን በጣም ደግሞ በተለያየ በጣም በትልቁ ራሱን እንዴት ነው አንድ ሰው ነርስ ሆኖ ሲሰራ፣ ያንን ሰው የምታገኘው በጣም በመጥፎ በሆነበት ሰዓት ነው፣ እና ብዙ ነገሮች ላይ በጎ ነገር ላታይ ትችላለህ። ግን ነርሲንግን ልዩ የሚያደርገው ምንድን ነው? ከሁሉ ያንን ሰዓት ችለህ የሰየውን ጥሩውንም መጥፎውንም ነገሮችን ችለህ ያንን ሰዓት እንድታል በጣም ኮምፓሽን ነው የሚባለው እሱን ይፈልጋል። እና እንደ ነርሲንግ ሪዋርድ የሚያደርግ ስራ ያለ አይመስለኝም። ምክንያቱም ዶክተርም ሆነ ሌላው ፕሮፌሽን መጥቶ ሲሄድ ረጅሙን ሰዓት ነርሶች ናቸው ከዛ በስተኛ ጋር የሚሆኑት እና ያንን አስራ ሁለት ሰዓት በቀን ነው የሚሰራው ያንን አስራ ሁለት ሰዓት አንድ ሰውን እየሄድ እየተመላለስ ምን ሆነ ምን ተቻት፣ አገላበጥ፣ ማንሳት፣ መድኃኒት መስጠት፣ ውሃ ቀን አድርጎ መስጠት ትልቅ የልብን እንዴት ነው ማስተዋል ይጠይቃልና ያ ያንን እኔ የምለው እንደ ነርስ ግን ፍላጎት ኖሮ ስለሚመጣ ሰው ከዛ የተሻለ ሌላ ስራ ይኖራል ብዬ አላስብም በዚህ ምድር ላይ። በተቃራኒው ደግሞ በጣም ጥሩ ልብ ያላችሁ ያላቸው ናቸው ነርሶች። ይኸው እናንተ እንኳ ከምትሰሩት ከመደበኛ ስራችሁም አልፎ እንደገና ማህበረሰባችሁን ለመርዳት በኮቪድም በየዝግጅቱም ላይ እንደዚህም ትሄዳላችሁ ሌላ ርህራይንም ይፈልጋል ነርስ መሆን ነርስ መሆን። ምናልባት ከሰባ አምስት ፐርሰንት በላዩ ፋሽን ፋሽን ርህራይ በጣም ይጠይቃል። ከልብ የሚሰራ ስራ ነው። ልብ ይሄ ለመርዳት የሚፈልግ ልብ የሌለው ሰው ነርስ መሆን ይችላል ብዬ አላምንም። እኔ በግሌ ለሰዎችም ከኔ በታች ላሉ ለሚማሩ፣ ወይም አዲስ ነርስ ለሆኑ ሁሌ እንዲህ አይነት ምክር ነው የምሰጠው ከልባችሁ ነርስ መሆን ካልቻላችሁ በጣም አስቸጋሪ እና ቀድም እንዳልከው በጣም አድካሚ ስራ ነው የሚሆንባችሁ። ምክንያቱም የጉልበት ስራ ካረከው ከታመሙ ሰው ጋራ በሆነ መንገድ መገናኘት ካልቻልክ፣ በዚህ በልባዊነት በፓሽን መገናኘት ካልቻልክ በጣም አስቸጋሪ ስራ ነው የሚሆነው፣ የጉልበት ስራ ብቻ ከሆነ ግን። ከልብ ግን ለመርዳት ብለህ ስለምትሄድ ለመርዳት የምታደርገው ትግል፣ ያ ሰው ታክሞ ድኖ ሲወጣ ደግሞ የበለጠ የልብ እርካታ ስለሚሰጥ በየቀኑ እያበረታ እያበረታ በነርስነታችን ለብዙ አመት እንድንቀጥል ረድተውናል። እንግዲህ እስካሁን ድረስ እኔ ከነርሲንግ ከተመረቅኩኝ ከሀያ አምስት አመት በላይ ሆኖኛል እና እንደሱ ነው የምመክረው ነኝ። እሺ፣ እየጨረስን ነው። ጽዮን፣ የምትጨምሪው ነገር አለ መሰለኝ። ነርሲንግ ለሚገባ ሰው ፍሎር ነርሲንግ ላይ ብቻ ራት፣ ይሄ ሆስፒታል ብቻ የሚለውን አይደለም። ነርሲንግ በጣም ብዙ መንገዶች አሉት እና በተለያየ ቦታ በተለያየ ደረጃ መደረስ የሚቻልበት ፊልድ ነው ነርሲንግ እና በአንድ ቦታ የተወሰነ እንዳልሆነ ወደ ነርሲንግ መምጣት የሚፈልጉ ሰዎችን ማወቅ እንዳለባቸው ያንን ደግሞ ያው እኛን ጋር ሲመጡ በተጨማሪ እንደምናስረዳቸው ለማስተላለፍ ብዬ ነው መልዕክቱን። በጣም እናመሰግናለን ደረጃ እኔም በጣም አመሰግናለሁ፣ አድማጮች በሰሜን አሜሪካ የኢትዮጵያ ነርሶች ማህበር መስራቾችና አመራር አባላትን መታሰቢያ ከፈለኝ ደጌ ገላውና ጽዮን ገብረስላሴን ነው ያደመጣችሁት። እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታኔ ጤና ይስጥልን። ደረጀና እንግዶቹን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት የመስታወት ዝግጅታችንን ነው። በዝግጅታችን ላይ ያላችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 በማለት መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፋችን በፊት በአንድ ሙዚቃ ረፍት አድርገን እንመለሳለን። ተወዳጁ ድምፃዊ ጥላሁን ገሰሰ በሕይወት እያለ ከተጫወታቸው ዘመን የማይሽራቸው ስራዎቹ መካከል አንዱ የሆነውን የዘንባባ ማርነሽ ልጋብዛችሁ።

Where the tears all come down, I'm I get

Yes, <speaking in> and Baba Marnish. Yes, and Baba Mar Yes, and Baba Marnish. Yes, and Baba Marnish. Yes, and

ጣፋጭ ምሳራት የዘንባባ የዘንባባ ማርነሽ

Isn't Baba Baba me. Takatru, stekhe chauche, kanti salala pa, me

<مسكت> يزن بابا مارنش ولا لاش يركا عرر سبش آل كن يحا الجنب زركا هي <مسكت> زن بابا مارنش ولا لاش يركا አርሽአልኛእጅንዝጋየጥላሁን ገሰሰ ሥራዎች ከተለያዩ ትውልዶች አድናቆትን ያተረፈ በዜማው በድምጹ በድምፁ ቅላሴ እንዲሁም በዘፈኖቹ መልእክት ከወጣት እስከ አዛውንት ልብ ውስጥ መቀመጥ የቻለ አንጋፋ ባለሙያ ነው። በዚሁ ወደ ተከታዩ መሰናዶ ስናልፍ፣ ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ ያላቸው አርሶ አደሮች 18 ከመቶ ብቻ ናቸው ይለናል። የኢትዮጵያ አርሶ አደሮች በአየር ንብረትና የአየር ሁኔታ ለውጥ ዙሪያ በቂ መረጃ ለማግኘታቸው ለእርሻ ምርት መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርብ የወጣ ጥናት አመልክቷል። ዓለም አቀፍ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው ጥናት ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች 18 ከመቶ ብቻ መሆናቸውን ያመለከተ ሲሆን መረጃ ያላቸው አርሶ አደሮች በበቆሎ ምርታቸው 27 ከመቶ በስንዴ ደግሞ 17 ከመቶ የበለጠ ምርታማ እንደሚሆኑ አስታውቋል። በዚህ ዙሪያ አርሶ አደሮችን፣ የግብርና ባለሙያዎችን፣ እና ጥናቱን ያካሄደው ተቋም የኢትዮጵያ ወኪል ኢኮኖሚስት የሆኑትን ዶክተር ስንሻው ታምሩን አነጋግሬያቸዋለሁ። ቀጥሎ ይቀርባል። በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉት የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ። ድሮ ማዳበሪያ አያስፈልግም። ክረምት ያጠግባል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር ቶፕሶይል በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በመዳበሪያ ተቀፍጦ ወይም ደግሞ ዝናብ አጥቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮው አይደለም እና በግድ እያወጡ ነው በመዳበሪያ ካለበለዚያ ግን ምንም አይገኝም ከአፈሩ። ከድሮ አፈር አይነት አይደለም። አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ። አያንዱ ነ ይሄ ዓመቱን በሙሉ የት አለ ያዘለም ዘንድሮ በተለያየ ታ ሁል ጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራመት ነው። ያኔ የምታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባየው ካሳይ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው። በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመት እና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባዮ ደቨርስቲ የምንለው የሱም አይነት ይቀንሳል ማለት ነው። የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶአደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁኑ ወቅት መረጃውን የሚያገኙት 18 ከመቶ አርሶአደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ ጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ። ከጠየቅናቸው ወደ አራት ሺህ ከሚጠጉ አርሶ አደሮች ውስጥ አስራ ስምንት ፐርሰንቱ ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴይልስ አንገባ። መረጃውን ያገኙ አርሶ አደሮች አስራ ስምንት ፐርሰንት ብቻ ናቸው። ወደ ሰማንያ ሁለት ፐርሰንት የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም። መረጃውንም ደግሞ ደርሷቸውም አያቅሙ፣ እስካላወቁም አይደርሳቸውም። መረጃ እንዳያገኙ የሚያግዷቸው ነገሮች ምንድን ናቸው የሚሉትን ለማየት ሞክራቸዋል። አዎ፣ እንደመጠየቅ ብለናል። አንደኛ ስለ መረጃ ራሱ መኖሩን አያቁትም፣ ያው መረጃው ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በስም በሰፊው ስለማንሰማ ነው፣ ወይ ደግሞ እዚህ ዲቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ እንደዚህ አይነት የመሳሰሉ መልሶችን ነው የሰጡት። ይህ በአማራ፣ ኦሮሚያ፣ ትግራይ፣ ደቡብ እና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው ከአየር ንብረት ለውጥ ጋር በተገናኘ በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የአስራዘጠኝ ስልሳ ስድስቱ በኢትዮጵያ መቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን በሰሜን ምስራቅ እንደዚህ፣ በደቡብ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሌ አካባቢን ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ህዝብ በዚህ ይጠቃል። ለመሆኑ አርሶ አደሮች በአየር ንብረት እና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ። እነዚህ አስራ ስምንት ፐርሰንት ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከአስራ ሰባት እስከ ሀያ ስድስት ፐርሰንት በጣም ከፍ ብሎ አግኝተነዋል። ይህ ማለት በጣም ትልቅ የሚባል ውጤት ነው። እንደማዳበሪያ እንደ ምርጥ ዘር እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴን ምርት በጣም ከፍ ያደርጋል ግን እዚህ ጋር አስኖ ታርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት ሌሎች ቡና ላይም ለማጣራት ሞክረን እስካሁን ባለ እንዳታ ተጨባጭ መረጃ አላገኘንም። ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63 ከመቶ የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19 ከመቶ የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ። ሞዳሊቲው እንዴት ይሁን፣ በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው፣ በሞባይል ስልክ በኩል ነው፣ በነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው፣ በሬዲዮ በኩል ነው። በሬዲዮ በኩል ከሆነ ደግሞ ምን አይነት ትንተና ተካሂደው ምን አይነት መረጃ ነው መስጠት ያለበት የሚለውን፣ ሬዲዮ ስንት ቦታ ነው የሚደርሰው፣ ፍሪኩዌንሲው እንዴት በሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄን እዚህ የአየር ንብረት ጋር በተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ መረጃውን መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንዲሁም ከሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀ ነው። በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር የሜትሮሎጂ አገልግሎቶች የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኔን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው አየር ንብረት ለውጥ አይበገር የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምፅ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ። የአየር ንብረት ለውጥ በኢትዮጵያ ውስጥ ድርቅ፣ ጎርፍና ከፍተኛ የሙቀት መጨመር እንዲሁም የምግብ እጥረት የመሳሰሉ ችግሮችን አጋልጧል። ሆኖም አርሶ አደሮችና አርብቶ አደሮች መረጃውን በትክክል እንዲያገኙ በማድረግ ብቻ እየደረሰ ያለውን ተጽዕኖ መቀነስ እንደሚቻል ነው ከተደረገው ጥናትና ከባለሙያዎች የሰማ ነው። እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ወደ ቀጣዩ መሰናዶ ስናልፍ ደግሞ ሰሞኑን በተለያዩ ሚዲያዎች ትልቅ መነጋገሪያ የነበረው በዋናነት በኤለን ሾው ላይ የሚታወቀው ዲጄ ትዊች ህልፈት ነበር። በተለይ ደግሞ ትዊች ራሱን ማጥፋቱ በርካታ አድናቂዎቹን ያስደነገጠ፣ ኤለንን ጨምሮ በሙያው ውስጥ ያሉ ጓደኞቹን የስራ ባልደረባዎቹንና ታዋቂ ግለሰቦችን ያሳዘነ ጉዳይ ነው። ትዊች በተለይ በዳንሶቹ ብዙዎች ይወዱታል። ከዛም በተጨማሪ ተዋናይና ፕሮዲውሰር ነበር። በ40 ዓመቱ ነው ሕይወቱ ያለፈው። በዚሁ እንግዲህ የሳምንቱ የማህበራዊ ሚዲያ ወሬዎች ምን ይመስሉ ነበር ስትል ኤደን ገረመው ወዳጠናቀረችው የሳምንቱ ወሬዎች እንለፍ። ሰብአዊ ክብር ነፃነትና ፍትህ ለሁሉም በሚል መሪ ቃል የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብቶች አመታዊ ፊልም ፌስቲቫል ሁለተኛ ዙር ባለፈው ሳምንት ማብቂያ ላይ ተጀምሯል። ዝግጅቱ ባለፈው ዓመት ለመጀመሪያ ጊዜ ከህዳር 28 እስከ ታሳስ 4 2014 ዓ ም በአዳማ በአዲስ አበባና በሐዋሳ ከተሞች የተካሄደ ሲሆን የዘንድሮውም ከታሳስ 1 ቀን 2015 ዓ ም አንስቶ እስከ ታሳስ 18 ድረስ እንደሚቆይ ታውቋል። በአዳማ በአዲስ አበባ በባህር ዳር በሐዋሳና በጅግጅጋ ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብና የሰብአዊ መብቶች ግንዛቤን ለማዳበር ሰፊ ተደራሽነት ያለውን የፊልም ጥበብን በመጠቀም በሰብአዊ መብቶች ጉዳይ ላይ የሚያጠነጥኑ ፊልሞች ለእይታና ለውይይት ይቀርባሉ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው ጋዜጣዊ መግለጫ አመላክቷል። ፌስቲቫሉ ዓላማም በሀገሪቱ ውስጥ እየታዩ ያሉ የሰብአዊ መብቶች ጥሰቶች መንስኤ የሚሆነውን ችግር ዙሪያ ግንዛቤ ለማስፋት ትምህርትና የኪነ ጥበብ ዘርፍን መጠቀም ዓላማ አድርጎ የሚንቀሳቀስ መሆኑንም መግለጫው አያይዞ ጠቁሟል። በፌስቲቫሉ ላይም የሰብአዊ መብቶች ዙሪያ ያተኮሩ ወይም ደግሞ ጽንሰ ሀሳባቸው ከመብት ጋር የተያያዙ አዳዲስና ከዚህ በፊት ለእይታ የቀረቡ እንዲሁም ደግሞ በዓለም አቀፍ መድረኮች ጭምር ተቀባይነትን ያተረፉ የሙሉ ጊዜና አጫጭር ፊልሞች እንዲሁም ደግሞ ዘጋቢ ፊልሞች ለእይታ ቀርበዋል። በአምስት ከተሞች የሚታዩት ፊልሞች የሚታዩት 15 ፊልሞች ለእይታ የተሰናዱት በመዓዛ ወርቁ ፊልም ፕሮዳክሽን አስተባባሪነትና አዘጋጅነት ነው። ፌስቲቫሉ በሴቶችና ህጻናት መብቶች፣ በስደተኞች ፍልሰተኞችና በሀገር ውስጥ ተፈናቂዎች መብቶች፣ በአካል ጉዳተኞችና አረጋውያን መብቶች፣ በፍትሐዊና ሰብአዊ የስራ ክፍፍል፣ ለአካለ መጠን ያልደረሱ ህጻናት ጉልበት ብዝበዛና ጥቃት እንዲሁም ደግሞ በማረሚያ ቤት የወጣት ጥፋተኞች የሰብአዊ መብቶች አያያዝ ላይ የሚያጠነጥኑ ፊልሞች የተካተቱበት ሲሆን ከአማርኛ ቋንቋ በተጨማሪም በአፋን ኦሮሞ፣ ሶማለኛና ሲዳመኛ ቋንቋዎች የተሰሩ አጋዥ ጽሑፎች ወይም ደግሞ ሰብታይትል ያላቸው እንደሆኑ ኢሰመኮ ያወጣው መግለጫ አትቷል። ፌስቲቫሉን በይፋ ለማስጀመር በተካሄደው ጋዜጣዊ መግለጫ ላይም የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ባደረጉት የመክፈቻ ንግግር በሀገራችን የኢትዮጵያ መብቶች ጥሰት አሁን ላለበት አሳሳቢ የሚባል ደረጃ ለመድረሱ ዘርፈ ብዙ ምክንያቶች ቢኖሩም ስለ ሰብአዊ መብቶች ያለው አነስተኛ ግንዛቤ ባሉታዊ መልኩ አስተዋጽኦ አድርጓል ማለታቸውም በመግለጫው ተካቷል። ሌላው ባለፈው ሳምንት ማገባደጃ ላይ የተሰማው አሳዛኝ ዜና በኢትዮጵያ ዘመናዊ የልብስ ዲዛይን ውስጥ ግዙፍ የሆነ አሻራ ያሳረፉት እማማጽ ዲዛይነር እማማጽዮን አን እንደውም የመቶ ዓመት የልደት ክብረ በዓላቸውን ባከበሩ በወር ውስጥ ማረፋቸው ነው። እማማጽዮን እስከ ቅርብ ጊዜ ድረስ በስራ ላይ የቆዩ ሲሆን በኢትዮጵያ የዘመናዊ ልብስ ዲዛይን ላይ የተሰማሩ ወጣቶችና ግለሰቦችን እስከ ቅርብ ጊዜ በማገዝ ይታወቃሉ። የዝነኛው ኢትዮጵያዊ የንጉሠ ነገስት ኃይለ ሥላሴ ጀኔራል የነበሩት የጀኔራል አማን አንዶም ታናሽ እህትም ናቸው። እማማ ጽዮን የ12 ዓመት ሊሳሉ አባታቸው አንድ የልብስ ስፌት መኪና በስጦታ መልክ እንዳበረከተላቸውና ለአሻንጉሊቶቻቸውና እንዲሁም ለራሳቸውም ልብስ በመስፋት ወደ ታወቁበት የሙያ ዘርፍ በልጅነት ጊዜያቸው ጉዞ እንደጀመሩ በኋላ ላይ የነገስታቶቹ ዘመዶችና ልዕልቶችም ሳይቀሩ የሳቸው ልብሶች ይለብሱ እንደነበር ተወዳጅ ሚዲያ ስለ ሳቸው በጻፈው ሀተታ ላይ አስፍሯል። ጽዮን ጥበብ የተሰኘ ሱቅ እንደነበራቸውና የሁለት ልጆች እናት እንደነበሩ የተነገረ ማማ ጽዮን የቀብር ስነ ስርዓታቸው እሁድ ታህሳስ ሁለት ቀን ሁለት ሺ አስራ አምስት ዓመተ ምሕረት በጴጥሮስ ወጳውሎስ ተፈጽሟል። አድማጮች፣ በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን ተጠናቀቀ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረው ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሻውት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እያመሰገንን ተወዳጁ ድምጻዊ ብዙአየሁ ደምሴ የሕልሜ ንግስት እያለ በሚጫወተው ሙዚቃ እንሰነባበታለን። ሰላም፣ ደህና አደሩ።